አሁን ኢትዮጵያ ባለችበት ወቅት የማክሮ ኢኮኖሚ ማሻሻያ ማድረግ የተለያዩ ኢኮኖሚያዊ ቀውሶችን ያስከትላል ሲል ስጋቱን የገለጸው የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ መንግስት የፖሊሲ ለውጥ ውሳኔውን እንዲሰርዝ ጠይቋል። የኢህአፓ ሊቀመንበር አቶ ዝናቡ አበራ ምርታማነትን ጎድተዋል ያሏቸው የሰላም እጦትና ሕገ መንግስቱን የማሻሻል ሁኔታዎች ቅድሚያ ሊሰጣቸው ይገባ ነበር ብለዋል። የማክሮ ኢኮኖሚ ማሻሻያ የግድ አስፈላጊ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ለውጤታማነቱ ሰላም የግድ አስፈላጊ እንደሆነና ለዚህም ጥረት እየተደረገ እንደሚገኝ መናገራቸው ይታወሳል። በተያያዘ የውጭ ምንዛሬ በገበያ እንዲመራ ከመወሰኑ ጋር ተያይዞ የኢትዮጵያ አየር መንገድ የአውሮፕላን ትኬት ዋጋ ላይ ከፍተኛ ጭምር አድርጓል በሚል ለሚቀርቡ አስተያየቶች የአየር መንገዱ ምላሽ ሰጥቷል። በእነዚህ ጉዳዮች ላይ የተሰናዳውን ዘገባ ኬኔዲ አባተ እንደሚከተለው ያስደምጠናል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዛሬ ማክሰኞ ሐምሌ 30 ቀን 2016 ዓ ም በሰጠው መግለጫ ኢትዮጵያ ያለችበት ወቅታዊ ሁኔታ ገበያ መር የውጭ ምንዛሬን ያካተተ የማክሮ ኢኮኖሚ ማሻሻያ ለማድረግ የሚፈቅድ አይደለም ሲል እርምጃው የተለያዩ ኢኮኖሚያዊ ቀውሶችን ሊያስከትል እንደሚችል ስጋቱን ገልጿል። የፓርቲው ሊቀመንበር አቶ ዝናቡ አበራ የኢትዮጵያን የማምረት አቅም ገድበዋል ያሏቸው ህገ መንግስቱና የሰላም ሁኔታ በቅድሚያ መሻሻል ያለባቸው ጉዳዮች እንደሆኑ በመግለጫ ወቅት ተናግረዋል። መሬት ከገበያ ውጭ ከሆነ የሰው ኃይል ከቦታ ወደ ቦታ የማይንቀሳቀስ ከሆነ ሌበር ሞቢሊቲን ካገድ ነው። ወረት ካፒታል የማይንቀሳቀስ ከሆነ ስራ ፈጣሪ ምንድን ነው የሚያደርገው? እንዴት ነው ስራ ሊፈጥር የሚችለው? ይህንን እውነት የመነጋገር ጊዜው ዛሬ ነው። ይህንን ያደረገው ምንድን ነው? የኛው የራሳችን ያወጣ ነው ህገ መንግስት። ዛሬ ምንድን ነው ደግሞ የሆን ነው? አማራና ኦሮሚያ ውስጥ እኮ ያለው የሰላም መጥፋት የበለጠ ምርቱንም እንዳናመርተው አግዶናል። ሰላም አንዱ ነው፣ የግብአቶች መኖር ነው። ግብአቶቹ ደግሞ በራሳችን ባወጣ ነው ህገ መንግስት ከታገዱብን፣ ከታቀቡብን ጊዜው ዛሬ ነው ህገ መንግስቱን ልናሻሽል የሚገባ ። ስለዚህ ይሄ አሁን ጦርነት ላይ እንዴት ነው የሚመጣው? ቱሪስት እንዴት ነው የሚመጣለን? እገታ ወረርሽኝ በሆነበት። ስለዚህ እነዚህን ሁሉ ማነቆች አብረን ካልፈታ ናቸው የዚህን የዋጋ ግሽበትን ብቻ እያነሳን ስለ ዲቫሉሽን ብቻ እያወራን መዝለቅ ለኢትዮጵያ ኢኮኖሚ አይሰራም ነው። በኢትዮጵያ ሰላም እንዲሰፍን አበዳሪ አካላት ኃላፊነታቸውን መወጣት አለባቸው የሚሉት ደግሞ የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ናቸው። ለአበዳሪዎችም የሚጠቅም አይደለም ይሄ ሁኔታ። ኢትዮጵያ የ120 ሚሊዮን ከዛም በላይ ህዝብ አገር ናት። የኢትዮጵያ ጉዳይ እንደ ቀላል የሚታይ አይደለም። ስለዚህ እነርሱ ስለ ኢትዮጵያ የሚያስቡ ከሆነ ያው በዶላራቸውን ለመስጠት አስገድደው ፖሊሲያቸውን እንዳስፈጸሙት ሁሉ ጫና ያስፈልጋል። በሀገሪቱ ውስጥ ያለው በኦሮሚያም በአማራ ክልልም ያለው የሰላም ጉዳይ ያለምንም ቅድመ ሁኔታ ወደ ድርድርና ችግሩን በውይይት ወደ መፍታት መንግሥት እንዲመጣ ማስገደድ አለባቸው ቢያንስ ለገንዘባቸውም ለዚህ ለመቶ ሀያ ሚሊዮን ህዝብ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም ባለፈው ሳምንት ባወጣው መግለጫ ወቅቱን ያልጠበቀ ነው ያለው የማክሮ ኢኮኖሚ ማሻሻያ የዋጋ ንረትን ከማባባስ ያለፈ ዘላቂና መሰረታዊ ችግሮቻችንን የመፍታት ፋይዳ አይኖረውም ሲል መንቀፉን መዘገባችን ይታወሳል። የማክሮ ኢኮኖሚ ማሻሻያውን በተመለከተ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ሐሙስ ሐምሌ 25 ቀን 2016 ዓ.ም ለአስፈጻሚና ባለድርሻ አካላት በሰጡት ማብራሪያ ለማሻሻያው ስኬታማነት ሰላምና መረጋጋት የግድ ያስፈልጋል በማለት በርካታ ወገኖች ያነሱትን ስጋት መጋራታቸው ይታወሳል። ጠቅላይ ሚኒስትሩ አያይዘውም በተለያዩ የአገሪቱ ክፍሎች ያሉ ግጭቶች እንዲያበቁ መንግስታቸው በአማራ ክልል ከሚንቀሳቀሱት የፋኖ ታጣቂዎችና በኦሮሚያ ክልል ከሚንቀሳቀሱት የኦሮሞ ነፃነት ሰራዊት የተለያዩ ቡድኖች ጋራ ምስጢራዊ ንግግር እያደረገ እንደሚገኝ ተናግረው ነበር። ሆኖም በሁለቱ ክልሎች የሚንቀሳቀሱ ታጣቂ ቡድኖች በአንድነት የተደራጀ ቁመና የሌላቸው መሆኑ ተጀምሯል ላሉት ንግግር ፈተና መደቀኑን ጠቅላይ ሚኒስትሩ ቢገልጹም ከአማጽያኑ ኃይሎች በኩል ግን ንግግር እየተካሄደ ስለመሆኑ የተሰጠ ማረጋገጫ የለም። በዚህ ጉዳይ ላይ ከመንግስት ኮሚኒኬሽን አገልግሎት ማብራሪያ ለማግኘት ያደረግነው ጥረት ሚኒስትሩ ዶክተር ለገሰ ቱሉ የእጅ ስልካቸው ላይ ደውለን ባለመመለሳቸው ሊሳካልን አልቻለም። የገንዘብ ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ የማክሮ ኢኮኖሚ ማሻሻያ እርምጃውን ተከትሎ በቀጣዮቹ ጥቂት ዓመታት በልዩ ልዩ መልኮች ፈሰስ የሚደረግ ከ27 ቢሊዮን ዶላር በላይ ከዓለም የገንዘብ ተቋማትና ከተለያዩ ምንጮች መገኘቱን አስታውቀዋል። ኢህአፓ ይህ ገንዘብ ቁም ነገር ላይ ይውላል ብሎ እንደማያምን የተናገሩት የፓርቲው ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት መንግስት የፖሊሲ ማሻሻያ ውሳኔውን እንዲሰርዝ ጠይቀዋል። ህዝባችን አደለም፣ አሁን ይሄ ተጨምሮበት ከዚህ በፊትም መብላት መጠጣት ብርቅ እየሆነበት ያለ የከተማ ውስጥ ረሃብ በግልጽ የገባበት ሁኔታ እንዳለ ሁላችንም እናውቀዋለን። ይሄ ነገር እንደ ቀላል ያየው የብልጽግና መንግስት ምናልባትም እርሱ በሚያገኘው ዶላር በብድር ቤተ መንግስት ሊሰራበት ይሁን ለምን በግልጽ ያስቀመጠው ነገር የለም። ቁም ነገር ላይ ይውላል ብለንም አንገምትም ካለፉት ልምምዶቻችን። ስለዚህ ቆም ብሎ እንዲያስብ ነው የብልጽግና መንግስት ዳግም፣ ይሄንን የወሰነውን ውሳኔ እንዲያጤነው እና እንዲሰርዘውም ጭምር ነው የሀፓ የሚጠይቀው። ሪፎርሙ ቀጣይነት ያለው እድገት ለማረጋገጥ የግድ አስፈላጊ ነው ያሉት ጠቅላይ ሚኒስትር አብይ አህመድ የሽግግር ወቅት ተጽዕኖውን ለመቀነስ ስለሚወሰዱ እርምጃዎችም መግለጻቸው ይታወቃል። ዶክተር ኢዮብ ተካልኝ ደግሞ መንግስት ማሻሻያውን ተከትሎ የሚያገኘውን ገንዘብ የኢኮኖሚ ሽግግሩን ለማሳካት በሚረዱ ወሳኝ የኢኮኖሚ ዘርፎች ላይና የዋጋ ንረትን ለማረጋጋት የሚያስችሉ ተግባራት ላይ ያውለዋል ማለታቸውን ትናንት መዘገባችን ይታወሳል። በተያያዘ የውጭ ምንዛሬ ተመን ስርዓቱ በገበያ እንዲመራ መወሰኑን ተከትሎ ባንኮች የብርን የመግዛት አቅም ማዳከማቸው የቀጠለ ቢሆንም በዛሬው እለት ከትናንቱ ብዙም ለውጥ አላሳዩም። አንዳንድ ባንኮች የአንድ ዶላርን የመግዣ ዋጋ በጥቂት ሳንቲሞች የጨመሩ ሲሆን በአብዛኛው ባንኮች የአንድ ዶላር መግዣ ዋጋ ከአንድ መቶ ብር በላይ ተተምኖ ውሏል። ገበያ መሩ የውጭ ምንዛሬ ተመን በአጭር ጊዜ ውስጥ ባልተረጋጋ መልኩ ይቀጥላል የሚሉት በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ ለዚህም ምክንያቱን ያስረዳሉ። ማክሮ ኢኮኖሚክ ሪፎርሙ በተለይ ከካረንሲው ጋር ተያይዞ የተካሄደው በአጭር ጊዜ የሚፈጥረው ጫና ትልቅ ነው ብዬ አስባለሁ። በተለይ ይሄ አለመረጋጋቱ ሰዎች ስፔኩሌት እንዲያደርጉ ነው የሚያደርጉት። ለምሳሌ ብር ይዞ ከመቀመጥ ዶላርን ይዞ መቀመጥ የተሻለ ነው የሚሆነው። ሁለተኛ ሀገሪቱ ውስጥ ያለው የዶላር አቅርቦት ከድሮም ጀምሮ ከፍላጎት ጋር ስናነጻጽረው ውስን ስለሆነ አሁን ላይ ያለው ኤክስቼንጅ ሬት አሁንም ገበያ ውስጥ ያለው ለራሱ ከፍ እያለ የመሄድ እድል አለው። እርግጥ ነው እስከ መቼ ከፍ ይላል ስንል የሆነ ፖይንት ላይ ብሬክ ብን አድርጎ ሊቆም የሚችልበት ይታሰባል ነገር ግን በአጭር ጊዜ ውስጥ ያም ብሬክቭ ይደርሳል ብዬ ግን አላስብም ማለት ነው። ይህ በእንዲህ እንዳለ የውጭ ምንዛሬ በገበያ እንዲመራ ከመወሰኑ ጋር ተያይዞ የኢትዮጵያ አየር መንገድ የአውሮፕላን ቲኬት ዋጋ ላይ ከፍተኛ ጭማሪ አድርጓል በሚል ለሚቀርቡ አስተያየቶች አየር መንገዱ ምላሽ ሰጥቷል። በዓለም አቀፍ የአየር ትራንስፖርት አሰራር የዓለም አቀፍ ጉዞ የአውሮፕላን ትኬቱ ዋጋ የሚተመነው በአሜሪካ ዶላር ወይም በተመሳሳይ ገንዘቦች ነው ያለው አየር መንገዱ። ይሁን እንጂ መንገደኞች በየሀገሩ ትኬት ሲገዙ በሀገሩ ገንዘብ ተመንዝሮ ሊከፍሉ እንደሚችሉና የትኬቱ ዋጋ የሚወሰነው ትኬቱን በሚገዙበት ቀን የሀገሩ ገንዘብ ባለው የዶላር የውጭ ምንዛሬ ተመን መሰረት ተሰልቶ እንደሆነ ገልጿል። ዓለም አቀፍ ትኬቶች በኢትዮጵያ ውስጥ በብር ሲገዙ ጭማሬ የሚያሳየው የዶላሩ ዋጋ አሁን ገበያ ላይ ባለው ብር የውጭ ምንዛሬ መጠን ስለሚቀየር ነው ሲልም አመልክቷል። የአየር መንገዱን ምላሽ የሚጋሩት ዶክተር ዳኬቶ አለሙ ይህ አሰራር በሌሎች ድርጅቶችም ላይ ሊተገበር የሚችል ነው ይላሉ። የኢትዮጵያ አየር መንገድ ኢንተርናሽናል ካምፓኒ ነው ግብይቱን ብዙ የሚያካሂደው። ፋንክሽናል ካረንሲውን ወስደን ካየን አሁን ዶላር ነው። ዶላር የግብይት ካረንሲው ካደረግ ነው ኢትዮጵያ ውስጥም ላሉት ፍላይት በዶላር ነው ዋጋው የሚያስቀምጠው ማለት ነው። ስለዚህ ሲያስከፍል በብር ሊያስከፍል ይችላል። ለምሳሌ አሜሪካ በረራን ብትወስድ ኢትዮጵያ ውስጥ ሆነህ በዶላር ነው የሚያሳየው። ያንን ወደ ብር ቀይሮ የሚነግሪኝ ማለት ነው። ሸራተን እንኳን ብትሄድ እኮ ይሄው ነው የሚሆነው። ሸራተን ከሄድክ ሻይ ጭምር እኮ ይዙ በዶላር ነው ዲኖሚኔት የሚያደርጉት፣ ፋንክሽናል ካረንሲ የምንለው ማለት ነው። ስለዚህ አስር ዶላር ካለ አንድ ሻይ አንድ ዶላር ሀምሳ አምስት በነበረበት ጊዜ ሀምሳ አምስት ነው የሚያስከፍልህ፣ መቶ ከሆነ ደግሞ በዛው ነው የቀይሮ የሚያስከፍልህ ማለት ነው። ይሄ የቢዝነስ እንትኑ ነው የሚሆነው። አሁን ወደ ድርጅቶች ስናመጣ ማለት ነው። ኢትዮጵያ ውስጥ ትኬት የሚሸጡ ሁሉም ዓለም አቀፍ አየር መንገዶች የሚጠቀሙት አሰራር ተመሳሳይ መሆኑን በማህበራዊ የትስስር ገጾቹ ያሳወቀው የኢትዮጵያ አየር መንገድ በቅርቡ ተግባራዊ የሆነውን የውጭ ምንዛሬ ማስተካከያ ተከትሎ ለሀገር ውስጥ በረራ በትኬት የብር ዋጋ ላይ እስካሁን የተደረገ ለውጥ የለም ብሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።